የኢትዮጵያ ጦር ኃይል በአፍሪካ ከግብፅ ቀጥሎ ሁለተኛው ጠንካራ ኃይል ሲሆን በዓለም ደግሞ 29ኛ ደረጃ ላይ እንደሚገኝ መረጃዎች ያሳያሉ። የተለያዩ ዓለም አቀፍ ሪፖርቶች እንደሚያሳዩት ከሆነ ኢትዮጵያ በአፍሪካ ካሉት አምስት ኃያላን አገሮች አንዷ ሆናለች። ለዚህ ደረጃ ያበቃት አንዱና ዋነኛው አላባ ወታደራዊ ኃይሏ ነው። ጦር ሰራዊቱ ከአሜሪካ መንግስትም ወታደራዊ እርዳታ ሲቸረው እንደኖረ ይታወቃል። ለሀገሪቱ በአፍሪካ ቀንድ ኃያል አገር መሆን መንግስትና አንዳንድ ታዛቢዎች አስረጃ አድርገው የሚያቀርቡትም ወታደራዊ ኃይሏን ነው። መንግስትም ሰራዊቱ የሀገሪቱ ለዋላዊነት ጠባቂ ብቻ ሳይሆን ሀገሪቱ ከውጭ የምታስገባቸውን የውጭ ምርቶች በሀገር ውስጥ በማምረት የቴክኖሎጂ ሽግግር ዋልታ የኢትዮጵያ ትንሣኤ አብሳሪና የኢኮኖሚ እድገቱ ምሰሶ መሆኑን ደጋግሞ ይገልጻል። በኢትዮጵያ ውስጥ እስካሁንም ቢሆን ወታደራዊ ነክ ጉዳዮች በህዝቡም ሆነ በተቃዋሚዎች ዘንድ በአደባባይ ውይይት የማይደረግባቸው አይነኬ ጉዳዮች በመሆናቸው ህዝቡ ስለወታደሩ በቂ ግንዛቤ የለውም። የመከላከያ ኢንዱስትሪው ግዙፍ ሀብትና ምርቶች በከፊልም ቢሆን ለህዝቡ ይፋ የሆኑት ከቅርብ ጊዜ ወዲህ በየአመቱ በሚከበሩት የሰራዊቱ ቀኖች በተዘጋጁት ኤግዚቢሽኖች አማካኝነት ነው ማለት ይቻላል። ስለሆነም ከግዙፉ ወታደራዊ ኢንዱስትሪ ጀርባ የሚያንዣብበው ፖለቲካዊ አደጋ ገና በደንብ ተጠነ አይመስልም። በመከላከያ ሚኒስቴር ሚስጥራዊነት ሳቢያም በወታደራዊ ኢንዱስትሪው ባጀት አጠቃቀሙም ሆነ በስራ ሂደቱ ላይ ፓርላማው ያለው ቁጥጥር በጣም አነስተኛ እንደሆነ የሚካድ አይደለም። ባለፉት ጥቂት ዓመታት መንግስት ለጦር ሰራዊቱ የኢኮኖሚ አቅም መጎልበት የሰጠው ትኩረት በማድረጉ በህግ ማዕቀፍ ረገድ የጦር ሰራዊቱ ኢኮኖሚያዊ ይዘታ እንዲፈረጥም የሚያስችሉ ደንቦችና አዋጆችን በማውጣት በስራ ላይ አውሏል። ከእነዚህም ውስጥ በመንግስት ልማት ድርጅትነት የተመዘገቡት የመከላከያ ኮንስትራክሽን ኢንተርፕራይዝ፣ የመከላከያ ግንባታ ግብዓቶች ማምረቻ ድርጅት እንዲሁም የብረታ ብረትና ኢንጂነሪንግ ኮርፖሬሽን ማቋቋሚያ ደንቦች ተጠቃሽ ናቸው። የሰራዊቱን ሞራልና ኑሮ ለማሻሻል ያስችላል የተባለው የመከላከያ ሰራዊት ፋውንዴሽንም በህግ ተፈቅዶ ስራ ላይ ውሏል። በተለይ ከአምስት ዓመት በፊት በ10 ቢሊዮን ብር ወይም በግማሽ ሚሊዮን ዶላር መነሻ ካፒታል የተቋቋመው የብረታ ብረትና ኢንጂነሪንግ ኮርፖሬሽን ከፕራይቬታይዜሽን ኤጀንሲ የተላለፉለትን የልማት ድርጅቶች ጨምሮ የ15 ግዙፍ ኢንዱስትሪዎች እና ከ100 በላይ ፋብሪካዎች ባለቤት ሆኗል። የተሽከርካሪ መገጣጠሚያና ኢንጂነሪንግ ኢንዱስትሪዎች ብቻ በዓመት ከ1 ቢሊዮን ዶላር በላይ እንደሚያስገቡ የቅርብ ጊዜ ሪፖርቶች ይጠቅሳሉ። በአሁኑ ጊዜ የመከላከያ ወታደራዊ ኢንዱስትሪ ያልገባበት ትርፋማ የኢንቨስትመንት ዘርፍ ማግኘት አዳጋች እየሆነ ነው። በወታደራዊ ፍጆታዎች በኩልም አውቶማቲክ መሳሪያዎች፣ ታንክ መለዋወጫዎች፣ ሞርታርና ላውንቸር የሚያመርት ሲሆን ተዋጊ ሄሊኮፕተሮችንና አውሮፕላኖችንም የመጠገን አቅም አዳብሯል። የመከላከያ ኢንዱስትሪዎች ተልኳቸውን ለማሳካት በሚያስችሉ ዘርፎች ሁሉ እንዲሰማሩ መንግስት ስለፈቀደላቸው እምብዛም ገደብ ያለባቸው አይመስልም። ስለሆነም ድርጅቶቹ ለሲቪል አገልግሎት የሚውል ብረታብረት፣ ጄኔሬተርና ትራንስፎርመር፣ ከባድ ማሽነሪዎች፣ እንዲሁም የከተማ አውቶቡስ፣ የባቡር ፍርዎ፣ ትራክተር፣ ቡልዶዘርና ተሽከርካሪዎችን የመገጣጠምና ለገበያ ማቅረብም ዋነኛ ስራዎቻቸው ሆነዋል። ከሦስት ዓመት በፊትም መከላከያ ሚኒስቴር የሰራዊት ባንክ በማቋቋም ወደ ፋይናንስ ኢንዱስትሪው ለመግባት እያቆበቆበ ስለመሆኑ ለፓርላማው ማሳወቁ ይታወሳል። መንግስትም አሁንም በርካታ ግዙፍ የግንባታ ፕሮጀክቶችንና ምርት አቅርቦቶችን ያለ ጨረታ ለመከላከያ ተቋማት በኮንትራት እየሰጠ ይገኛል። የተቋሙ ኢንዱስትሪዎች የታላቁ ህዳሴ ግድብን የኤሌክትሮ ሜካኒካል ስራዎች ከመረከባቸውም በላይ በአምስት ዓመቱ የእድገትና ትራንስፎርሜሽን እቅድ የተያዙትን በርካታ የስኳር ልማትና ማዳበሪያ ፕሮጀክቶችንም እየገነቡ ይገኛሉ። እዚህ ላይ አሳዛኙ ነገር የሀገሪቱ የግል ዘርፍ ከወታደራዊ ኢንዱስትሪው ጋር ሽርክና የሌለው መሆኑ ነው። በአንጻሩ የመከላከያው ኢንዱስትሪ ተቋማት ዋነኛ ሸሪኮች መሰል የአሜሪካ የአውሮፓና የቻይና ድርጅቶች ብቻ እንደሆኑ መረጃዎች ያሳያሉ። ኢንዱስትሪዎቹ የኃያላን ሀገሮች ጦር መሳሪያ አምራች ድርጅቶች ጋር ብቻ ሳይሆን በተባበሩት መንግስታት የጦር መሳሪያ ማዕቀብ ከተጣለባት ሰሜን ኮሪያ ጋር ሳይቀር የስራ ግንኙነት እንዳላቸው ሪፖርቶች ይጠቁማሉ። ገና በማቆጥቆጥ ላይ ካለው የሀገሪቱ ኢንዱስትሪ አንጻር ሲታይ የሀገሪቱን ኢኮኖሚ በበላይነትና ምናልባትም በብቸኝነት ለመቆጣጠር በመንደርደር ላይ መሆኑን ያሳያል። በዚህ ላይ የህወሀት ኢንዶመንቶች ሲታከሉበት በነፃ ገበያ ላይ የተመሰረተው የሀገሪቱ ኢኮኖሚ ከሁለት አቅጣጫ ከባድ አደጋ እንደተደቀነበት ያረጋግጣል። ስለሆነም የመከላከያ ኢንዱስትሪ ኢምፓየር በግዙፎቹ የህወሀት ኢንዶመንቶች ተደቁሰው በመቀጨጭ ላይ ያሉትን የግል ድርጅቶች ጭራሹን ከገበያ እንዲያስወጣቸው ያሰጋል። ምናልባት ህወሀት ኢንዶመንቶቹ ከመከላከያ ኢንዱስትሪዎች ጋር የሚዋሃዱበት ወይም በጋራ የሚሰሩበትን እድል ያመቻች ይሆናል እንጂ የመከላከያ ኢንዱስትሪዎች ወደፊት ከኢንዶመንቶቹ ጋርም ፉክክር ውስጥ ሊገቡ ይችላሉ። ሁኔታውን በቅርብ የሚከታተሉ ታዛቢዎች እንደሚሉት የጦር ሰራዊቱ ኢኮኖሚያዊ ጡንቻ መፈርጠም በአገሪቱ ፖለቲካዊ ላይ ቁልፍ ሚና እንዲኖረው መገፋፋታቸው አይቀሬ ይሆናል ይላሉ። እንዲያውም የአንዳንድ ታዛቢዎች ስጋት በጦር ሰራዊቱ የሚቀነባበር ወታደራዊ መፈንቅለ መንግስት ሊኖር እንደሚችልም የሚጠቁም ነው። አሁን ዋናው ጥያቄ ይሄ የወታደራዊ ኢኮኖሚያዊ ጡንቻ መፈርጠም ምን አይነት ፖለቲካዊና ወታደራዊ ውጤት ያስከትላል የሚለው ይሆናል። በአገሪቱ ውስጥ ሁለት ተፎካካሪ የስልጣን ማዕከሎች ይፈጠሩ ይሆን? እውነት አንዳንድ ታዛቢዎች እንደሚሰጉት ሁኔታው አንጻራዊ ነፃነት በመጎናጸፍ ላይ ያለው የጦር ሰራዊቱ አመራር ለሲቪሉ መንግስት ያለው ተጠያቂነት ላልቶ ጦር ሰራዊቱ ራሱ የፖለቲካ ተዋናይ እንዲሆንና ስልጣን እንዲዜ አድርገው ይሆን የሚሉትን ጥያቄዎች መፈተሽ ተገቢ ነው። ኢትዮጵያን የእጅ መዳፋቸውን ያህል ያውቋታል የሚባልላቸው ታዋቂው አሜሪካዊ ምሁር ሬኒ ሌፎርት አምና ባስነበቡት አንድ መጣጥፍ የጸጥታ ኃይሎችና የጦር ሰራዊቱ በመንግስት ውስጥ ያለ ሌላ መንግስት ሆነዋል እስከ ማለት ደርሰዋል። ተጠሪነታቸውም ለሲቪሉ መንግስት ሳይሆን ለራሳቸውና ለተወሰኑ የህወሓት አመራሮች ብቻ መሆኑንም በመጠቆም በኢትዮጵያ ታሪክ ለመጀመሪያ ጊዜ ፖለቲካ በጠመንጃ ላይ የነበረውን የበላይነት አጥቷል ሲሉ መደብነባቸውም የሀገራችን ሁኔታ ምን አይነት አሳሳቢ ደረጃ ላይ መድረሱን ይጠቁማል። የምሁሩ ከባድ ድምዳሜዎች ሀገሪቱን ለወታደራዊ አገዛዝ ወይም መፈንቅለ መንግስት የተመቻቸ ሁኔታ ላይ እንደሆነች የሚያረጋግጡ ናቸው። በአንጻሩ ግን በህገ መንግስቱ መሰረት ጠቅላይ ሚኒስትሩ የጦር ኃይሎች ጠቅላይ አዛዥ መሆናቸውን ለሚያውቀው ተራዊ የኢትዮጵያ ህዝብ አስደንጋጭ መርዶ መሆናቸውምን ነው። በእርግጥ እስካሁን ያለው ሁኔታ ምሁሩ ሬኒ ሌፎርት የገለጡትን ያህል ስለመሆኑ ሊያጠራጥር ይችል ይሆናል ሆኖም ሁኔታዎች በዚህ ከቀጠሉ ዜጎች አንድ ቀን ከእንቅልፋቸው ሲነቁ ሀገራቸውን በይፋ በወታደራዊ መዳፍ ስር ላለማግኘታቸው ምንም ዋስትና የለም። እንደሚታወቀው በአፍሪካ የግዙፍ ወታደራዊና ሲቪል ኢንዱስትሪዎች ባለቤት በመሆን ረገድ ዋነኛ ተጠቃሽ የሆነው የግብፅ ጦር ሰራዊት የዕለት ተዕለት ምግብ ፍጆታ የሆነውን ዳቦ የሚያመርቱ ፋብሪካዎች ሳይቀር ባለቤት መሆኑ ምን ያህል ዋነኛ የፖለቲካ ተዋናይ እንዳደረገው ባለፉት አራት ዓመታት በገሃድ እየታየ ነው። የኢትዮጵያ ጦር ኃይል በፖለቲካው ላይ ስለሚኖረው ሚና ሶስት ዋና ዋና የቢሆን መላምቶችን ማስቀመጥ ይቻላል። አንደኛው መላምት ሲቪሉ መንግስት ህገ መንግስቱን በመጣስ ጦር ሰራዊቱ የሀገር ውስጥ የፖለቲካዊ የጀርባ አጥንት እንዲሆን ሁኔታዎችን ሊያመቻች ይችላል የሚለው ነው። ሰራዊቱም የቢዝነስ ኢምፓየር እንዲገነባ የፈቀደለትን የፖለቲካ ስርዓት በማናቸውም መልኩ እንዲቀጥል ጥብቅና በመቆም የሁለትዮሽ ከክልል ለከክልህ አሰራር እንዲሰፍል ሊያደርግ ይችላል። በሌላ አነጋገር ሲቪሉ መንግስት ሲቪላዊ ማንነቱንና አደረጃጀቱን ይዞ እንዲቀጥል ለማስቻል ጦር ሰራዊቱ ኃይል እስከመጠቀም ድረስ ሊደርስ ይችላል ወይም መፈንቅለ መንግስትን እንደ ማስፈራሪያ በመጠቀም በስልጣን ላይ ያለው ስርዓት እንዲቀጥል ተጽዕኖ ያደርጋል። በግብፅ ከዓመታት በፊት ሆስኒ ሙባረክ በህዝባዊ ተቃውሞና በራሱ በጦር ሰራዊቱ የመጨረሻ ሰዓት ግፊት ከስልጣን እስኪወረዱ ድረስ ጦር ኃይሉ ምንጊዜም የሲቪል መንግስት ጠበቃ እንደነበር አይዘነጋም። ከጅምሩም የሀገራችን ጦር ሰራዊት ፖለቲካዊ ገለልተኛነት አስተማማኝነት ባይኖረውም ሲቪሉ መንግስት የጦር ሰራዊቱ መኮንኖች በፖለቲካ ውስጥ እንዲገቡ ጥርቅያ መንገዱን ያመቻቸላቸው እንደ አውሮፓውያን አቆጣጠር ከ2001 የህወሓት ክፍፍል ጀምሮ ነው ለማለት ይቻላል። ስለሆነም የጦር ሰራዊቱ አመራርና የሲቪሉ ፖለቲካዊ አመራር እጅና ጓንት መሆን ይህን የቢሆን መላምት ከመላምትነት አልፎ ወደ ተጨባጭነት የተጠጋ ነው ለማለት ይቻላል። በእርግጥ እስካሁንም ከሞላ ጎደል በተግባር ሲታይ የኖረው ይህንኑ የሚያጠናክር ነው ለማለት ይቻላል። ሁለተኛው የቢሆን መላምት ደግሞ በሲቪሉ አመራርና ወታደሩ የስልጣን ሽኩቻ ተነስቶ ሰራዊቱ ሲቪሉን መንግስት ሙሉ ለሙሉ ወይም በከፊል ገልብጦ ስልጣን ሊይዝ ይችላል የሚለው ነው። ልክ ከዓመቱ በፊት ታይላንድ በፖለቲካዊ ችግር ውስጥ ስትዘፈቅ ጦር ሰራዊቱ እንዳደረገው መፈንቅለ መንግስት ወይም ከአመት በፊት የግብፅ ጦር ሰራዊት በዲሞክራሲያዊ መንገድ ፕሬዝዳንት ሆነው በተመረጡት የሙስሊም ወንድማማቾች መሐመድ ሙርሲ ላይ እንዳደረገው መፈንቅለ መንግስት አይነት ማለት ሊሆን ይችላል። ሆኖም ይሄኛው የቢሆን መላምት በኢትዮጵያ ተጨባጭ ሁኔታ በአጭርና መካከለኛ ጊዜ ውስጥ የመሞከሩም ሆነ የመሳካት እድሉ እምብዛም ይመስላል። በሶስተኛ ደረጃ ሊጠቀስ የሚችለው የቢሆን መላምት ጦር ሰራዊቱ በሲቪል መንግስት ጋባዥነት በብቸኝነት ወይም ከራሱ ከሲቪሉ ጋር ተዳብሎ ስልጣን ሊይዝ ይችላል የሚለው ነው። በእርግጥም እስካሁን የሚታየው የህወሓት ኢህአዴግ መራሹ መንግስት ሁኔታ እንደ መጀመሪያው መላምት ሁሉ ይህንን መላምት የሚያጠናክር ይመስላል። ስለሆነም ከመፈንቅለ መንግስት አንጻር ከታየ ለእውነታ የሚቀርበው ይኸው ነው። በጠቅላላው እንዲህ አይነት ሁኔታዎች እንዲፈጠሩ ገፊ ምክንያቶች ሊሆን ከሚችሉት ውስጥ ዋነኛው መጠነ ሰፊ ሀገራዊ ፖለቲካዊ ቀውስ መከሰት እንደሚሆን ይገመታል። ለምሳሌ እንደ 1997ቱ ምርጫ መጣሽ ቀውስ አይነት ፖለቲካዊ ቀውስ የሚፈጠረው ደግሞ ኢህአዴግ መራሹ መንግስት ለሀገሪቱ የፖለቲካዊ ችግሮች ዘላቂ ፖለቲካዊ መፍትሄ መስጠት ካልቻለ ወይም ካልፈለገ ይሆናል። መላምቱ ለእውነታ ያለውን ቅርበት የሚያሳየው ደግሞ መንግስት ለሀገሪቱ ችግሮች ፖለቲካዊ መፍትሄ ለመስጠት ያለው ፖለቲካዊ ፍላጎትና ተቋማዊ ብቃት እየተኮላሸ በመሄዱ ነው። ቻላቸው ታደሰ ለዋዜማ ሬዲዮ